ማህደር ዜና ሰኔ 1989 ዘመኑ በሙሉም እንደ ጎርጎርያኑ አቆጣጠር ነው። የጠቅላይ ሚኒስትር ሳዲቅ አልማህዲ መንግሥትን በመፈንቅለ መንግስት ባስወገዱ ማግስት የአስቸኳይ ጊዜ አዋጅ ደንግገው ነበረ በ በአስረኛ ዓመቱ ሐሰን አልቱራቢን ከአፈ ጉባኤነት ካስወገዱ በኋላ ሰፊዋን አፍሪቃዊት ሀገር አንድ አመት የገዙት በአስቸኳይ ጊዜ አዋጅ ነበረ። ዘንድሮም የተነሳባቸውን ህዝባዊ አመጽ ለመደፍለቅ ባለፈው ቅዳሜ የአስቸኳይ ጊዜ አዋጅ ደነገቁ። ፕሬዚደንት ኦመር ሐሰን አልበሽር የ ሰላሳ ዘመን አገዛዛቸውን ለማስቀጠል ይረዳቸው ይሆን? የአልበሽር አገዛዝ ስልት መነሻ የሱዳን ቀውስ ማጣቀሻ በአካባቢው የሚያደርሰው ተጽዕኖ መድረሻችን ነው። ላፍታም አብራችሁን ቆዩ። የሱዳን ብሔራዊ የደህንነትና የመረጃ አገልግሎት ኤንአይኤስኤስ በእንግሊዝኛ ምህጻሩ፣ ባለፈው ቅዳሜ የበተናት መረጃ ለካርቱም ገዢ ደጋፊዎች አስደንጋጭ በገዢዎቹ ላይ ላመፀው ህዝብ አስደሳች፣ ለተቃዋሚ ፖለቲከኞች ደግሞ አማላይ አይነት ነበረች። ፕሬዚደንቱ ስልጣን ይለቃሉ ትላለች ቅንጭቧ መረጃ። አብዛኞቹ ነባር መገናኛ ዘዴዎች የመረጃውን ሐሰት እውነትነት ለማረጋገጥ ሲባትሉ፣ አዛዥ ናዛዥ የሌለባቸው ማህበራዊ መገናኛ ዘዴዎች እንደ መልካም ዜና ሲያራግቡ አረፈዱ። ቀትር ግድም ቀዳሚው መረጃ ፕሬዚደንቱ ስልጣን አይለቁም፣ ግን በመጪው ምርጫ አይወዳደሩም በሚል አይነት አዲስ መረጃ ተለወጠ። ኢትዮጵያዊ የአፍሪካ ፖለቲካ አጥኚ ፕሮፌሰር መድህኔ ታደሰ እንደሚሉት ያልበሽርን የስልጣን ገመድ አጥብቀው የቋጠሩት ሁለት ወፍራም ገመዶች አሉ። አንዱም ስለላው ነው ኤንአይኤስኤስ ይሄ የደህንነት አካል በጣም የታጠቀና የተጠናከረ ነው። ሱዳን ውስጥ ሰላህ ጎሽ የሚመራው ማለት ነው። ሌላው ይሄ ፈጥኖ ደራሽ የሚባለው አዲስ ያቋቋሙት ነው በቅርብ ዓመታት፣ ራፒድ ስፔሻል ፎርስ ወይም አርኤስኤፍ የሚባለው ማለት ነው። እነሱን በመጠቀም የመቆየት እድሉ ያው እየሰፋ ሄደ ማለት ነው። ከውሱ ቀጠለ ተቃውሞም ሱዳናዊ ባለፈው ቅዳሜ ጠንካራው የስለላ መስሪያ ቤት ባሰራጨው መረጃ እውነት ሐሰትነት ሲሟከት ሰውየው በቴሌቪዥን መስኮት ብቃሉለት ፈኢነኒ ኡዕሊን አልአቲ አሊፍ ፈርዲ ሓለት አጠዋሪ የሚከተለውን መዘርዘር እፈልጋለሁ ሀ በመላው ሱዳን የአስቸኳይ ጊዜ አዋጅ ተደንግጓል። ለብሔራዊ መንግሥት ካቢኔው ተሽሯል። መ የክፍለ ግዛቶች አስተዳደሮች ተሽረዋል። እዚህ የተነጋገርንበትን በሙሉ ገቢራዊ የምናደርግባቸውን ስልቶች እንወስናለን። ውሳኔው ብዙ አልቆየም። አዲስ ካቢኔ ሰየሙ፣ ለየክፍለ ግዛት አዳዲስ አገረ ገዢዎች ሾሙ። ሹምሽሩም የህዝቡን ጥያቄ የሚመልስ ግን አይደለም። አልበሽር ግን شمشرون سيادتناك اكوم سلاسة عمت لغزوات سودان أديس تاريك برقالو أول حاجة نحمد الله سبحانه وتعالى فتاريهن هند سلاسة تنين نامسا زاري دقمو با سودان تاريك وست مراف تكفت جديدة في تاريخ السودان የአልበሽር ውዳሴ ከካርቱም መንግስታቸው በሚቆጣጠራቸው መገናኛ ዘዴዎች ሲንቆረቆር የካርቱም መንትያ ከተማ እንዱሩማን በተቃውሞ ሰልፈኛም ተጥለቅልቃ ነበረ። ሰልፈኛው ይድረስ ለፕሬዝደንቱ ባለው መልእክቱ ዓላማችን ስርዓትዎን ማፍረስ ነው ብሏል እንችላለንም። የሱዳን ሕዝብ አምባገነን መሪዎቹን ከስልጣን ለማስወገድ በአደባባይ ሲሰለፍ የዘንድሮው የመጀመሪያው አይደለም። በ1964 የጥቅምት አብዮት በተባለው የአደባባይ ሰልፍ የጀነራል ኢብራሂም አቡድን ወታደራዊ መንግሥት ከስልጣን አስወግዷል። በ1985 ሱዳንን ያጥለቀለቀው ህዝባዊ አመፅም የጀነራል ጃዓፈር አኑሜሪ መንግስትን አሽቀንጥሮ ጥሏል። በድል ያሳረጉት የቀድሞው ሁለቱ ህዝባዊ አመጾች ለአዲሱ አመፅ መሰረት፣ ለአመፀኛው ወጣት ድፍረት አብነት እንደሆን ሁሉ ፕሮፌሰር መድህኔ እንደሚሉት ላልበሽርም ረቂቅ ስልት አስተማሪዎች ናቸው። በሽር ትምህርት ወስደዋል። ሁለቱም አመጾች ሱዳን ውስጥ የመንግስት ለውጥ አምጥተዋል። ሁለት ያኔ ወታደሩ በተለይ መከላከያው ወደ ተቃውሞው ጎራ በተወሰነ ደረጃ በመቀላቀሉ ነበር። እነዚህን ለማስቆም ይመስላል በቅርብ አመታት የደህንነት ክፍልና የፈጠነ ደራሹ ክፍል ከመከላከያው በተለየ መልኩ ተጠናክረው እንዲቋቋሙ የተደረገበት ምክንያት በእርግጥም አልበሺር ከሊቢያ፣ ከኢትዮጵያ፣ የተለያዩ መሪዎች ከዩጋንዳ፣ ከኤርትራ፣ ከቻድ፣ ከግብፅ፣ ኋላ ደግሞ ከደቡብ ሱዳን ከሁሉም በላይ ከዩናይትድ ስቴትስና ከአረብ ሀገራት የተቃጣባቸውን ሴራ በዘዴም በሻጥርም የየጠላቶቻቸውን ጠላት በመደገፍም ተራ በተራ አክሽፈውታል። ከውስጥም አልቱራቢን የመሰሉ የአክራሪ ሙስሊሞችም የምሁራንም የአንዳንድ አረብ ሀገራትም ድጋፍ የነበራቸውን ኃይላት እያሽመደመዱ ጥለዋል እና ያችን ሰፊ የደግ የዋሆች ሀገር 30 ዓመት ገዝተዋል። ዕድሜያቸውም በእርግጥ ገፍቷል፣ 75 ዓመት። ከእንግዲህም ስልጣናቸውን ለማራዘም በሚወስዱት እርምጃ ምናልባት ተጨማሪ ዜጎቻቸውን ያስገድሉ ይሆናል። አንዳንድ የፖለቲካ ታዛቢዎች ለዚህ ዕድሜ ተጨማሪ ህይወት ከሚያጠፉ ለምን በክብር አይሰናበቱም እያሉ ይጠይቃሉ። ፕሮፌሰር መድህኔ ግን በሽር እንደ ኬንያው ሞይ ወይም እንደ ኢትዮጵያው ኃይለ ማርያም አይነት አይደሉም ይላሉ። የአልበሽር ሁኔታ እንደ ሌሎች መሪዎች አይደለም። የጦር ወንጀለኝነት አለ፣ የአይሲሲ ጉዳይ አለ። ሞይ እንዳደረገ ወይም እዚህ የጠቅላይ ሚኒስትር ኃይለማርያም ከውስጥ ብቻ በልሂቁ ስምምነት ብቻ የሚፈታ አይደለም። ይሄ ዓለም አቀፍ ሁኔታው ያስፈራቸዋል። እንደሚታወቀው በተለያዩ ሀገሮች ሲሄዱ ራሱ በመሪዎች ይሁንታ እየሄዱ ብዙ ተቃውሞ እየደረሰባቸው አንዳንዴም እየሰጉ ነበር የሚንቀሳቀሱት እና ብዙ የሚያሳስቧቸው ነገሮች አሉ። ግን እሳቸው ብቻ ሳይሆኑ አብዛኛው በተለይ በደህንነት እና በጸጥታ ተቋሙ ያሉ ተከታዮቻቸውም ተመሳሳይ እጣፈንታ እንዳይደርስባቸው ይሰጋሉ። እንደዚህ አይነት ነገር ሲኖር ዩዥዋሊ ትራንዚሽን ያው ችግር ውስጥ ይወድቃል ማለት ነው። እስካሁን ተቃውሞ ሰልፈኛውን ለመበተን ጸጥታ አስከባሪዎች በከፈቱት ተኩስ ሀምሳ ሰው መገደሉ ተዘግቧል። የቆሰለና የታሰረውን ህዝብ የቆጠረው የለም። አልበሽር ባለፈው ቅዳሜ የደነገጉት የአስቸኳይ ጊዜ አዋጅ ደግሞ ጸጥታ አስከባሪው በሰልፈኛው ላይ እስካሁን ከወሰደው የበለጠም ጠንካራ እርምጃ እንዲወስድ ህጋዊ ከለላ ይሰጠዋል። የአስቸኳይ ጊዜ አዋጁም አንድ ዓመት ይቆያል ነው የተባለው። ሱዳንን የሚያብጠው ፖለቲካዊ ቀውስ የሚቆይበትን ማወቅ ቀርቶ መገመትም ሲበዛ ከባድ ነው። የሰፊቱ ሀገር ቀውስ በዚሁ ከቀጠለ ግን ዳፋው ለብዙ ሀገራት መትረፉ አይቀርም። እንደገና ፕሮፌሰር መድህኔ እንደ በጣም መጥፎ ነው የሚሆነው። የሱዳን አለመረጋጋትና ቀውስ አጠቃላይ አፍሪካን ነው የሚበክለው። ምክንያቱም እንደ ሱዳን የብዙ ሀገሮች ድንበር የሚጋራ ሀገር የለም። ሱዳን ተበጣበጠ ወይም ፈረሰ ማለት መካከለኛው አፍሪካ፣ ሰሜን አፍሪካ፣ ወደ ይሄ ግሬት ሌክስ ሪጅን እስከነ ዲአርሲ ድረስ ነው የሚሄደው። ስለዚህ በጣም መጥፎ ነው። ለዚህም ነው ተቃውሞውና በተለይ የውጭ ኃይሎች ፍላጎት በጥንቃቄ መታየቱ የተሻለ የሚመስለኝ አልበሽር ምናልባት ለሚተማመንበት ሰው ሰጥተው የተወሰነ ዋስትና ተሰጥቷቸው ትራንዚሽኑ በተሳካ ሁኔታ ከሄድበት ሁኔታ ቢታይ ነው እንጂ አልበሽርን ብቻ ለማስወገድ በማሰብ የሱዳን የፖለቲካ ቀውስ ትልቅ ትርምፍ ነው የሚፈጠረው። ሱዳን ግብፅን፣ ቀይ ባህርን፣ ኤርትራን፣ ኢትዮጵያን፣ ደቡብ ሱዳንን፣ ማዕከላዊ አፍሪካ ሪፑብሊክን፣ ቻድንና ሊቢያን ታዋስናለች። ሰባት ሀገር አንድ ባህር በሚሊዮን የሚቆጠሩ የኢትዮጵያ፣ የኤርትራ፣ የደቡብ ሱዳን ስደተኞችን ታስተናግዳለች። ኢትዮጵያና ሱዳን የመሐመድ ወርዲ ሰበርታ፣ የሰይድ ኸሊፋ ወይም የጥላሁን ገሰሰ እንደምናችሁ የሁሉም ከያንያን አኳን አኳን ብቻ አይደለም የሚያስተሳስራቸው ከአጼ ኃይለሥላሴ እስከ አብይ አህመድ የተፈራረቁ ኢትዮጵያውያን መሪዎች ሲቆጡም ሲደሰቱም በየጠላቶቻቸው ላይ ሲያሴሩም ወደ ካርቱም የማያማትሩበት ጊዜ የለም። ኤርትራውያንም ሆኑ ኢትዮጵያውያን ፖለቲከኞች ከአፄ ኃይለ ስላሴ እስከ ኢሳያስ አፈወርቂ ከመለስ ዜናዊ እስከ ሌንጮለታ ሲሸሹም፣ ሲያምፁም ነፃ ሊያውጡ ሲዋጉም፣ አባይን ሲገድቡም ካርቱምን ሙጥኝ ብለው ነው። ኢትዮጵያውያንና ኤርትራውያን በሳህራ በረሃ ንዳድ ነደው ወይም ከሜዲትራንያን ባህር ጠልቀው ወይም በበደዊኖች ተተልትለው ሞቱም፣ ዳኑ፣ አውሮጳም ገቡ ባህር ውስጥ መሸጋገሪያቸው ሱዳን ናት። ያቺ ሰፊ የዋሆች ምድር ሶማሊያን፣ የመንን ወይም ሊቢያን ሆነች ማለት መዘዙ ለኢትዮጵያ ኤርትራውያንም ተመዞ የሚያልቅ አይነት አይሆንም። ኢትዮጵያ ምን ትሆናለች? ወይም ኤርትራ አሁን ምን ይመጣል? ወደ በቅርቡ እንደሰማሁት ደግሞ ግጭቱ ይስፋፋል፣ የስደተኞች ጉዳይ ይመጣል፣ የታጠቁ ኃይሎች በየአካባቢው መበታተንና መንቀሳቀስ ይፈጠራል፣ የጦር መሳሪያ ዝውውሩ እየባሰበት ይሄዳል። ስለዚህ የሱዳን ቀውስ አጠቃላይ የግጭት ተሳሰሱን ያሰፋዋል ማለት ነው። በተባበሩት መንግስታትም በታላላቅ ሀያላን ሀገሮችም ሊቆም የማይችል ብጥብጥ ነው የሚፈጠረው። ኢትዮጵያም ውስጥ ደቡብ ሱዳን ውስጥ ቀላል ተጽዕኖ አይደለም። ስለዚህ የሱዳን ቀውስ ለኢትዮጵያ፣ ለኤርትራ፣ ለሁሉም ሀገሮች መገመትና መተንበይ ከሚቻለው በላይ ነው ጉዳቱ ለማለት ያህል ነው። የደቡብ ሱዳን ፖለቲከኞች ከ2013 ጀምሮ የገጠሙትን የእርስ በርስ ጦርነት ለማቆም አዲስ አበባ ውስጥ በተደጋጋሚ የሰላም ውል ተፈራርመዋል። እስካሁን በአንጻራዊነት ገቢር ያደረጉት ግን ባለፈው መስከረም ካርቱም ላይ የተፈራረሙትን ብቻ ነው። የማዕከላዊ አፍሪካ ሪፐብሊክ ተፋላሚ ኃይላት ሰላም ለማውረድ ቻድ፣ ኮንጎ ዲሞክራቲክ ሪፐብሊክ፣ ቤልጅግና ፈረንሳይ ሳይቀር ተደራድረዋል። 14 አማጺ ቡድናትና መንግስት የመጨረሻውን ስምምነት የተፈራረሙት ግን ካርቱም ውስጥ በተከታታይ ከተደራደሩ በኋላ ነው። ካርቱሞች ግን እንዴትና በማን ይዳኙ ይሆን? ነጋሽ መሐመድ ነኝ። ቸር ያሰማን።